ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ፣ ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ኢትዮጵያ ውስጥ ብዙም ያልተለመደውን የማይተዋወቁ ሰዎች የመኖሪያ ስፍራን የመጋራት በእንግሊዝኛው የሩም ሜትና ፍላት ሜት ባህልን ለማስተዋወቅ ያለመ አገልግሎት በስራ ላይ ውሏል። አብረው የተሰኘው አገልግሎት ከእለት ተዕለት እየጨመረ የሚገኘውን የቤት ኪራይን ዋጋ ለመመከት ብሎም ወጣቶች አማራጭ የመኖሪያ ስፍራዎችን እስኪያገኙ ድረስ አብሮነታቸውን እንዲያጎለብቱ ለማገዝ አቅደዋል። ጋቢና ቪኦኤ ከዚህ መተግበሪያ በስተጀርባ ያሉ ወጣቶችን እንግድ አድርጓል። ራሳቸውን ከሚያስተዋውቁበት ቆይታችን ይጀምራል የሩሳሌም ክንፈ ይባላለው። በኢንፎርሜሽን ሲስተም ባችለርስ ከአገኘው በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁኝ። በቅርቡም በአይቲ ብዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጀርነት የተለያዩ ፕሮጀክቶች ላይ ሰራ ቆይቻለው። አሁን በዚህ ሰዓት የሁለተኛ ዲግሪ ለመማር ተዘጋጅችቻለሁ። ኦስማን ወለል እባላለሁ። ኮምፒውተር ሳይንስ ከማይክሮኒክ ኮሌጅ ተመረቄ ለባለፉት ሶስት አመታት በተለያዩ ስታርታፕ ካምፓኒዎች የአንድሮይድ ዴቨሎፕመንት ሮሎ ስጄ የሞባይል አፕሊኬሽኖችን እየሰራሁ ይገኛለሁ። ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ በማመዘግ እስካሁን ፕሮፌሽናሊ እየሰራሁ ነው። ሁለታችሁንም በጣም ነው የማመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች አቅርባችኋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳሰበም እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችሁ? አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለውን እስቲ ባጭሩ ንገሩኝ። እኔ አይዲያ የመጣልኝ የነበረው ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ትምትቸ ይሄዳ ነበር እና እዛ ስትሄድ ማለትም ቤተሰብ ምናምን ነገር አልነበረንም። ለዚህ ብቻዋን ነበረች ቤት ምናምን ነገር እየፈለገች ነበረው እኔዛሜ አፖችን እያየን ነበር። ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር። አብዛኛው በፌስቡክ ነበር ያገኘነው። ለዚህ ስናየው ይሄ ኢሹ እዛም አለ። ምክንያቱም ልካ ሲቲ ውስጥ አይደለም የሄደችው የነበረው። እኛም ጋር ይጠቅማል ብዬ አሰብኩኝና እሱን አይዲያ አመጣው ግን የሆነ ራፍ የሆነ አይዲያ ነበር የጄ ደግሞ ሞር ኮንክሪት የሆነ ልክ ስሰማው እሷ የያዘችው አይዲያ አለ እሱ እሷ ትቀጥላለች። እኔም ተመርቄ ወደ ስራ አለም በገባሁበት ጊዜ ተከራይቼ መውጣት ፍላጎት ነበረኝ፣ ግን በዛ ጊዜ ምንም ስላለው ሁኔታ የማውቀው ነገር አልነበረም። የት ሄጅ ፈልግ እንደማገኝ እና በዛ ጊዜ ነበረ ተቸግሬ በነበርኩበት ጊዜ ነበረ ፕላትፎርም እንደሚያስፈልግ ሳስብ የነበረው ግን መስራቱን ብዙም አሳስበውም ነበረው ስማን አይዲያውን ይዞ እስኪመጣ ድረስ ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበረ ተመርቄ እንደወጣው ያለኝ ደግሞ ብቻዬን ለመኖር የሚያስችል አልነበረም ከበጓደኞችም በስልክም ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞ ሳይ ብቻዬን ከደሞዜ የከፈልኩ ለመኖር የሚያስችልኝ ስላልነበረ በጊዜው አብሮኝም ደግሞ ለሚመጡ ሰዎች አጠገቤ ያሉትን ስጠይቅ ማንም ፈቃደኛ አልነበረም። እቺ አብሮ መኖር ደግሞ እኛ አብሮን ከሌለ ሰው ጋር ተዋውቆ ለመኖር ደግሞ የሚያስችል ምንም ፕላትፎርም ስላልነበር እኔም እንደዛም ይኖራልን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለውና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው። ግን ኦስማን ሄን አይዲያ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችላለን። ይዛችሁት የመጣችሁት ሀሳብ ኢትዮጵያ ውስጥ ብዙም ያልተለመደ እኔ በምኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይሄም ባህል ለማስለመድ ባህሉ ማስለመድ ብቻ አይደለም፣ መተግበሪያን እንደ ዋነኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉት ጥረት ምን ያህል መንገድ እንሄዳችሁበት? ምን ያህል አስፈታኝ ነበረ? ያው እንደ አልከው ትንሽ አሁን ላይ አሁን በተለይ ባለንበት ጊዜ እንዲህ አብሮ የመብላቱ እንትን የተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናቀው ሰው ጋር ብዙም የተለመደ ነገር አይደለም። ግን ከዚህ በፊት በነበሩት ጄኔሬሽኖች እኔም እሰማ ነበረ የደባል በራሱ ችሎ የማይቆም ሰው ለተወሰነ ጊዜ ዘመድም የዛኔ ቢሆን በእርግጥ የተወሰነ ትውቅ ይጠይቃል። ግን ዘመዶቹ ጋር በሰው ተፈልጎለት ያለውን የሊቪንግ ኮስት፣ የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ። እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበሩት የነበረ ግን እየጠፋ የሄደ ነገር ነው። አሁን ግን ጥሩ አጋጣሚ እንደሆነ የኛ ያመጣ ነው የአብሮ ፕላትፎርም እሱን ለማስረዳት ሞክረናል። የተለያዩ ኢቨንቶች ላይም ስንሄድ የምናደርገው ከሰዎች በደንብ ፊድባክ ለመሰብሰብ እንሞክራለን። ትንሽ አንዳንዶቹ ይከብዳቸዋል። ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጣራ የነካ ያለበት ጊዜ ነው ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆኖ አሁን ላይ ሀሳቡን ወደ መቀበል ትንሽ እየሄዱ ነው። ግን ስቲል አሁን ትንሽ እንደ ችግር የሚያነሱልን የሰኪሪቲ ችግር ነው። እንዴት እናውቀዋለን ያ ሰው አሁን ላይ በሶሻል ሚዲያዎች የሚሰሙት ነገሮች ስላሉ ማንነታቸውን ወይም ደግሞ እንዴት ማረጋገጥ የሚባለው ነገር ነበረ ችግሩ። የእነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግነው ላውንች ላይ ምንድን ነው ያደረግነው አሁን በሰፖርት ማድረግ በቻል ነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተነስተው ነው ወደ ፕላትፎርሙ ጆይን የሚያደርጉት። ራሳቸውን ይሁን የመኖሪያ ቦታቸውን መለጠፍ በተግበሪያው ላይ በሚፈልጉበት ጊዜ ማለት ነው። የጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መስራቾች ኢየሩሳሌም ክንፈና ዑስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ። ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም። የክሬ ተጋሪና የመኖሪያ ስፍራ ለምፈልገው እኔ ይሄ ገዳቢ ነበር። የክሬ ተጋሪ እንደምፈልግ በሊንክዲን አውታር ላይ ማስታወቂያ መለጠፍ ጀምሬ ነበር። የኋላ ኋላ ግን ከቡድኑ አባላት መካከል አንድ መቶ ግበር ያለን ለምን ማስታወቂያውን በዚያ አታጋራውም አሉኝ። በዚህ አማካኝነት ነው ከአውታር ጋር ልተዋወቅና የክሬ ተጋሪ መልእክቴን በዚያ ላስተዋወቅ ይቻልኩት። እንደሚመስለኝ ቤትን ከማያውቁት ሰው ጋር ተጋርቶ የመኖር ጽንሰ ሀሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም በአውታሩ ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የኪራይ ተጋሪ የሚያገኙበት የተለመደ አውታር እንዲሆን ነው ምኞቴ። ባለበት ተሻለ የተሻለ አማራጭ ያለው ምክንያቱም አሊስ አክቲቭ አፕዴት ስለሚደረግ ከሌሎቹ ተመሳሳይ ባሆነት ለቤት ኪራይ እና ለቤት ቲቪ ለ ከሚሰሩ ሌሎች ተመሳሳይ ተግባሮች ትንሽ ለቤት የሚያደርገው ኮንስተንት የሆነ አፕዴት ስላለ በዚ ጊዜው ልጆች ተጠቃሚ ምናምንም የተለያዩ ኢንፎርሜሽኖች ያለ አፕዴት ስለሚደረጉ ከረንት ነገሮችን የማግኘት ትንሽ የተሻለ አማራጭ ይዞ መጥቷል። ሀሳባችሁን የሰጡን ሀንስ ጋርብን እና ሚካኤል መኮንን ናቸው። አሁን እናንተ የጀመራችሁት አውታር ይሄ መልኩ ምን አይነት ችግሮችን ነው በዋነኝነት እንዲቀርፍ የምትፈልጉት? አንድ የምናምነው ነገርኛ የሪሶርስ ብዙ ሪሶርሶች አሉ። እነዛን ሪሶርሶች ግን አንድ ላይ ሼር አርጎ መጠቀም አለብን ብለን ነው የምናምነው። ፕላትፎርም ላይ ልንተገብር የቻል ነው ሀሳብ እሱ ነው። በሀሳብ ደረጃ በዛ ግን አውርደን የስፔስ ወይም የቦታዎችን ሼር ማድረግ መኖሪያ ቦታዎችን ሼር ማድረግ የሚለው ይዘን የተነሳ ነው። በዛ የተነሳ ነው እና እነዚህ ያጠሩን የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ህይወትን መምራት እንችላለን። ከዛም ደግሞ ባሻገር በተለይ ወጣቶች ለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ ዓመት በፊት በቦታ ውስጥ ለመጣት የተሻለ የመኖሪያ ቦታ ብቻቸውን ለመያዝ የሚከብድበት ያበኩና ስለሆነ ያለው አንድ ላይ ከጋርተው መኖሪያ የቤት ኪራይ ክፍያ እንዲሁም ደግሞ ሊቪንግ ኮስታቸውን ሼር አድርገው እንዲሁም የስራውንም ኃላፊነት ሁሉንም ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ስለሚሆናቸው እሱን የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው። ቆይታችንን ከማጠቃለላችን በፊት አንድ የመጨረሻ ጥያቄ ኢትዮጵያ ውስጥ አሁን የሆነ ያለ አቶች ዘንድ የተፈጠራ የተለያዩ ቴክኖሎጂዎችን የሚዘው ወደፊት የሚመጡ ወጣቶችን እያየን ነው። ይሄ እንቅስቃሴ እንዲጠናከር ምን መደረጋበት ስላላችሁ እናንተ እንደ ዋናነት የገጠሟችሁ የኢንዱስትሪው ፈተናዎች ምንድን ናቸው? ምንስ ሊደረግ ይገባል? በጣም ትልቅ ብለን የምናስበው ችግር የገጠምንኛ ሰፖርት የቴክኒካል ሰፖርት ነው ማለትም ኢንስቲትዩሽናላይዝድ የሆነ ሲስተም የለም፣ እዚህ ሀገር ውስጥ ለዚህ እሱን አድቫይዝ የሚያደረጉ እንደ ሎየሮች ካምፓኒ ሴት አፕ እንዴት እንደሚደረግ፣ ሪሶርሶች እንዴት መጠቀም እንደምንችል የሚነግረን የሆነ አካል ቢኖር ኦር ላይክ ስፖርት ቢኖር እንደዛ በጣም የሚጠቅመው ለስታርታፖች እሱ መሰለኝ። አይዲያ ሁሉም ሊኖረው ይችላል ግን ኮንክሪት የሆነ ነገር ለማምጣት ይሄ ሰቶስ ከሌለ በጣም በጣም ያስልፋል። የገጠሙ ችግሮች አሉ። ሁሉንም ማለት ይቻላል ስህተት እየሰራን ነው። ከእያንዳንዱ ፕሮሰስ ላይ የተራመድን የመጣ ነው። ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስረፕተርስ ዴን የሚባል ኮሚቲ ውስጥ አባልም ነኝ። እንዲሁም ደግሞ ኦርጋናይዝም አደርጋለሁ እዛ ኮሚቲ ውስጥ። እሱም በምን ረድቶኛል? እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት እያገኝ ሆን ያለሁት እንደነዚህ ኮሚቴዎች፣ እዚህም ደግሞ ከመንግስትም ሊሆን ይችላል እንደዚህ ቴክኖሎጂን ከሚደግፉ ተቋማት በደንብ በስልጠናም ሜንትፎርም በማድረግ ቢታገዙ የሚል ሀሳብ ነው ያለ። ኢየሩሳሌም ክንፈና ኦስማን ወለላ ከአሜሪካ ድምፅ አድማጮች እና ተመልካቾች ጋር አጭር ቆይታ ስላደረጋችሁ በእጅጉ አመሰግናለሁ። ይህ ጅምራችሁ ትልቅ ቦታ ደርሶ ደግሞ ዳግም እንድንገናኝ ብዙ ነገሮች እንድናወራ እመኛለሁ። በጣም አመሰግናለሁ። መልካም ሁሉ ይግጠማችሁ። በጣም በ2014 ዓ ም ከአዲስ አበባ ዩኒቨርሲቲ በምህንድስና በማዕረግ የተመረቀችው ኤደን ሙሉ ማህበራዊ መገናኛ ብዙሀን ላይ በምትሰራቸው ከስራ ፈጠራ ጋር የተያያዙ አጫጭር ቪዲዮዎች ብዙዎችን በማነቃቃት ላይ ትገኛለች። ኤደን ቲክቶክ እና ኢንስታግራም ላይ በቋሚነት የስራ ፈጠራ ሀሳቦችን በመጋራት የጀመረችው በቅርቡ ቢሆንም በአጭር ጊዜ ከመቶ ሺህ በላይ ተከታዮችን ለማፍራት ችላለች። ኤደን ገረሞ ጋራ አጭር ቆይታ አድርጋለች። ከአዲስ አበባ ዩኒቨርሲቲ በኮንስትራክሽን ምህንድስና ከአንድ አመት ተኩል በፊት የተመረቀችው ኤደን ሙሉ ትምህርቷን ለመቀጠል የሚያስችላት የነጻ የትምህርት እድል ቢሰጣትም ብዙም ሳትገፋበት የግል ስራዎችን ለመስራት እና ማህበራዊ መገናኛ ብዙሀን ላይ ተጽዕኖ ለመፍጠር በማሰብ አቋርጣለች። ያው በገባሁበት ፊልድ ደግሞ ውጤታማ ሆኜ መውጣት ስላለብኝ እግዚአብሔር መረድቶኝ ጥሩ ውጤት አምጥቼ ከአዲስ አበባ ዩኒቨርሲቲ ተሸላሚ ተመራቂ ነበርኩኝ። የዛሬ አመት የሜዳሊያ ተሸላሚ ነበርኩኝ እና ከዛ ፕሬዚደንትም ነበርኩኝ ግቢ ውስጥ። ከዛ በነዛ ምክንያቶች የማስተርስ ኦፖርቹኒቲ ተሰጥቶኝ ነበር ግቢ ውስጥ ማስተርስ እንድቀጥል። ሳየው እኔ ከበፊት ጀምሮ ድሪም ማደርገው ነገር አለ። ለሌሎች መትረፍ፣ ህልሜን መኖር፣ የሆነ ክሬቲቭ መሆን ነው የምፈልገው ሁልጊዜ አዲስ ነገር ቫሊዩ አድ ማድረግ ነው የምፈልገው እና ሳየው ያለው ሲስተም አሁን ላይ ያን እንዳደርግ አልፈቀደልኝም። ለምንድ ነው የምማረው? የሚለው ነገር ብዙ ጊዜ ጭንቅላቲ ውስጥ እየተመላለሰ ይረብሻይን ጀመር እና እኔ ትምህርትም ሆነ ሌላም ስራ ስሰራ ሙሉ ለሙሉ መቶ ፐርሰንት ኢነርጂ ሰጥቼ ነው መስራት የምፈልገው እና ትምህርቱ እንደ ዲግሪ ዲግሪ የመጀመሪያ ዲግሪ ስማር የምሰጠውን ፎከስ እዚህ ጋር መስጠት አልቻልኩም። ለማስተርስ ማለት ነው ትርጉም እያጣብኝ መጣ። በዛም ምክንያት ያው ለህይወትሽ ለህልሜ ትርጉም መስጠት ስላለብኝ ዊዝድሮ ሞላሁኝ። አርባ ምንጭ ተወልዳ ያደገችው ኤደን ለቤተሰቦቿ ሁለተኛ ልጅ ናት። በቲክቶክ እና ኢንስታግራም ማህበራዊ ድረገጾች ላይ ሰዎች በቀላል ዋጋ በትንሽ ቦታ ሊሰሯቸው የሚችሏቸውን የንግድ ስራ ሀሳቦች በማጋራት ትታወቃለች። አሁን ላይ ማርኬት ዲማንዱን ነው የማየው። ከዛ በኋላ ምንድነው ነው ሰዎች በቀላሉ መጀመር የሚችሉት እጃቸው ላይ ባለው ነገር የሚችሉት ምንድነው? ጠይቀውኛ አይደለ? መጀመሪያ የምሰራው ራሴ ነኝ ማለት ሰዎች ቢሰሩት አሁን ቤት አንድነት ቤት ከምትቀመጥ ያን ነገር ብትሰራው አትሊስት ገንዘብ ባታደርገው እንኳን ሪሊፍ አለ አይደል፣ ጭንቅላቷ ያርፋል። እየሰራው ነው የሚለው ስሜት አለ። አሁን ላይ ኢትዮጵያ ውስጥ ቢዝነስ አንድ ቢዝነስ ከመጀመሩ በፊት ዲማንድ ቼክ ይደረጋል ማርኬት ሪሰርች አለው ምናምን ኢትዮጵያ ውስጥ ምንም ተሰርቷል ብዬ አላስብም። እኔ ይሄን ሪከመንድ የማደርገው አሁን እነዛ ሰዎች ቢሰሩት አሁን አንድ እናት ቤት የተቀመጠች ስራ የለም ብሎ የተቀመጡ ሰዎች በራሳቸው እንዲህ ቢያደርጉ ነገ ትልቅ ነገር መስራት ይችላሉ ብዬ ስለማስብ እኔ በፊትም ግቢ ያለውም ስለም ሞካክር ማለት ነው። ኬክ ብቻ አይደለም የተለያዩ አሁን የሳሙና የሳሙና ሚክሰሮች፣ ኢንግሪዲየንቶች ጥሬ እቃዎች ምናምን አሉ። መርካቶ ላይ መርካቶ ላይ ይፍን የት እንደሚሸጥ አያውቁም። እና እነዚህ ነገሮች ራሴ ነኝ አሁን ላይ ምን ይፈለጋል ቢሰሩ አሁን እንዴት ነው ብዙ እውቀት የማይፈልግ ስራ እውቀት የማይፈልግ ስልሽ ትምህርት እንትን ሌላ ነገር የማይፈልግ ብቻ የማርኬቲንግ ስትራቴጂው ካለሽ አንቺ የመሸጥ አቅም ካለሽ የመሸጥ አቅምሽ ብቻ ተጠቅመሽ ምትሰሪው አይነት ስራ ነው። ፕላስ ደግሞ ሶሻል ሚዲያውንም ተጠቅመው መሸጥ ይችላሉ ሁሉንም። ይሄ እንዴት ነው እላኞች የተማሩትን ብቻ አይደለም አድሬስ እያደረኩ ያለው ትኔ ከታች ጀምሮ ነው። አንድ ቢዝነስም ስትጀምሪ ለሁሉም ነዋ፣ አለ ለሎወር ክላስ፣ ለሚዲየም እና ለሀይር ክላስ ነው። አብዛኛውን ጊዜም መርካቶ ምናለሽ ተራ ድረስ በመግባት እንዲሁም ከተለያዩ ተቋማት ጋር በመተባበር አዳዲስ የንግድ ሃሳቦችን፣ ማምረቻ መሳሪያዎች እና የጥሬ እቃ አቅርቦቶችን የምታስተዋውቀው ኤደን ተከታዮቿ ነጻ የስልጠና አገልግሎቶች ማግኘትን ጨምሮ በተለያየ መልኩ ሊደገፉ የሚችሉባቸውን አማራጮችም ታቀርባለች። ከዚህ ቀደም ገና ስጀምር ምናምን ራሴ ምገዝቻ ያደርጋለሁ። በፊት ስሰራ ገና ድንስድ ራሴ መገዛቸውም አሉ። ግን ደግሞ አሁን አብሬያቸው የምሰራቸው ድርጅቶች ይኖራሉ። ማሽን ዲዛይን እያደረግኩኝ ምናም ብቻ በተለያየ ዘርፍ አብሬያቸው የምሰራቸው ድርጅቶች ማድረግ እንደሚችሉ አቅራለሁ። ስለዚህ አስደረጋቸዋለሁ። ለእኔ የሚሰጡኝን ገንዘብ ለሰዎች ኦፈር እንዲያደርጉ አደርጋለሁ። እንደዚህ አደርገው ሰው ስራ አሁን ኤደ እንደዚህ ስር ለምናምን ሲሉኝ የመጀመሪያው ጥያቄ ሰዎችን ስራ ታስጀምሩልኝ ያላችሁ ወይ? ኢቨን ያን ማቴሪያል ኦፈር አድርጋችሁ መስጠት ባትችሉ ትሬኒንጉን ፍሪሊ ትሰጣላችሁ ወይ? አሁን እኮ ኢትዮጵያ ውስጥ ትሬኒንግ ራሱ በጣም በብዙ ገንዘብ ነው ሰው እየወሰደ ያለው እና ያችን ትሬኒንግ እንኳን መውሰድ የማይችል በጣም ብዙ ሰው አለ በየቤቱ እና ፍሪ ትሬኒንግ ለአስር ሰው ሰጡልኝ ይላቸዋለሁ። ገባሽ? ቢያንስ የሆኑ ሰዎች ጋር አድረስ ማድረግ ትችያለው። እኔ ደግሞ ማድረግ ስችል እኔ አቅሙ ኖሩኝ ከራሴ አልፌ ማድረግ ስችል ብዙ ነገር ለውጥ መፍጠር እችላለሁ ብዬ ነው ማስበው። ኢደን ይህ በማህበራዊ ሚዲያ ላይ የተጀመረ የማነቃቃት ስራ በቅርቡ ሰፋ ብሎ አቅም ያላቸው ወጣቶችና ባለሀብቶች ተገናኝተው ጥምረት ሊፈጥሩበት የሚችሉበት መድረክ ማዘጋጀት የአጭር ጊዜ ህልማ እንደሆነም አጋርታለች። ኢቨንቶችን ማዘጋጀት እነዚህ ሾርት ኢቨንቶች አሉ አደለ? በየክልሉ አሁን እኔ አርባ ምንጭ ልጅ ነኝ፣ የክፍለ ሀገር ልጅ ነኝ። ከሀገሬ እጀምራለሁ። እንደዛ አይነት ኢቨንቶችን ከዛ ወጣቱን እዛው ስራ ማስጀመር አቅም ያለው ኢንቨስት እንዲያደርግ አትሊስት ጊዜና አቅሙ ስላላቸው ማለት ነው። ያንን ስራ ነው አሁን መስራት። ይሄ እቅዴ አሁን የዚህ በዝች ጊዜ ውስጥ ያሰብ እቅዴ ይሄኛው ነው። ይሁን እንጂ በቅርቡ ከዩኒቨርሲቲ ተመርቆ እንደወጣ ወጣት ሴት ኤደንም ስራዋን ለማስኬድ ሁሉ ነገር አልጋ ባልጋ እንዳልሆነ ትናገራለች። ስራዋን ህዝብ ጋር ለማድረስ በቂ የሆኑ የቀረፃ መሳሪያዎችን ጨምሮ የሚጎድሏት ነገሮች እንዳሉም አልሸሸገችም። ኮንፈርት ዞኔን ትቼ ነው አሁን ወደዚኛው የመጣሁት። ወደዚኛው ስመጣ ደግሞ በጣም ብዙ ቻሌንጅ አለ። ኢቨን ምንቀርጽበት አሁን ራሱ እያየሽኝ አለ ማለት ከቪዲዮ ይ ቦታ ይሄ የምትቀርጭበት አሁን እኔ ፖድካስትም የተለያዩ ፕሮግራሞች ነው፣ ብሰፊ ሚዲያ ቢልድ ማድረግ እፈልጋለሁ። እና በጣም ከማቴሪያል ዋይዝ በተለይ አሁን ብዙ ነገር፣ ካሜራ በጣም ብዙ ነገር መርካቶ ስትሰሪ፣ ማይክ፣ የተለያዩ ነገሮች፣ ለሚዲያ የሚያስፈልጉ ነገሮች በጣም ቻሌንጅ ናቸው ለእኔ። መጥቼ ቮይስ ኦቨር ማታ በስልኬ ሰርቼ ነው በስልኬ ቀርጬ ነው እዛው ነው ኢዲት ማደርገው ምናምን እና ያው ይሄን ነገር ደግሞ ዛሬ እየሰራው በደንብ ነገ አሻሽላለው ብዬ ስለማስብ ያው ተስፋ አልቆርጥም ባለው፣ ነገር ግን መስራት አለብኝ ብዬ እየሰራው ነው። ቲክቶክ ላይ ብቻ ከመቶ ሺህ በላይ ተከታዮችን ማፍራት የቻለችው ኤደን ወደፊት ስራ ፈጠራ ላይ ያተኮረ የራሳ የሆነ መገናኛ ብዙኃን የመገንባት ሰፊ ህልምም አላት። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ነው። ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ከሰሞኑ ኢትዮጵያ ውስጥ በተዘጋጀው የሳይንስና ቴክኖሎጂ ማዕከላት ውድድር በመቀሌ ከተማ የቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ተማሪዎች በቡድን አሸናፊ ሆኗል። ተማሪዎቹ በጦርነት ምክንያት ከትምህርት ርቀው ቢቆዩም በአጭር ጊዜ ውስጥ ባደረጉት ዝግጅት ለአሸናፊነት አሸናፊነት እንደበቁ ተሰምተዋል። ሙልጌታ ጽባ ከአሸናፊ ተማሪዎች ጋር ያደረገው ቆይታ በመቀጠል ይቀርባል። ዊሊያም መድሃንዬ ይባላል። በሽረ እንዳ ስላሴ ከተማ ተወልዶ እስከ ስምንተኛ ክፍል በዚያው ተምሮ የፈተና ውጤቱ ከፍተኛ በመሆኑም ከሌሎች ተማሪዎች ጋር ተወዳድሮ ወደ መቀለ ቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት እንደተቀላቀለ ይናገራል። ዊሊያም በአሁኑ ጊዜ በትምህርት ቤቱ የ11ኛ ክፍል ተማሪ ነው። የትምህርት ሚኒስቴር ባጋመስነው የህዳር ወር የመጀመሪያ ሳምንት ባዘጋጀው የሳይንስና ቴክኖሎጂ ማዕከላት የፈጠራ ውድድር የተሳተፈው ዊሊያም በሮቦቲክስ ዘርፍ አሸናፊ ሆኗል። ሮቦቲክስ ዘርፊና ተወዳዲርና ቀዳማዊ ምውፃእ ተሸሊምና ይና የተወዳደርኩት በሮቦቲክስ ዘርፍ ሲሆን አርዲኖ የተባለውን ሮቦት ነው የሰራሁት። ውድድሩ ለሮቦቱ ትእዛዝ በመስጠት አካባቢውን ቃኝቶና ተመልክቶ ከአካባቢው ጋር በመግባባት የተሰጠውን ትእዛዝ መፈጸም የሚል ነበር። በዚህም አንደኛ ወጥቼ በማሸነፌ ለመሸለም በቅቻለሁ። ውጤቱና ሽልማቱ በቀጣይ በሮቦቲክስ ዘርፍ ለሚሰራው ስራ እንደሚያበረታታው ዊሊያም ገልጿል። ሁሉ ነገር ከዓ ተደሊካ በፍላጎት በሰራኸው ነገር ሁሉ ለውጤት ትበቃለህ። እኔ ሮቦቶችን እወዳለሁ። ፊልሞችንም ስከታተል ሮቦቶች ያሉባቸውን ፊልሞች እመርጣለሁ። ብዙ ጊዜንም የማጠፋው ከእነርሱ ጋራ ስለ እየተከታተልኩ ነው። ሳምራዊት ሙሉ የተባለች ሌላዋ የቀላሚኖ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪም በአገር አቀፍ ውድድሩ ተሳታፊ ነበረች። ከሌሎች ስድስት የትምህርት ቤት ጓደኞቿ ጋር በቡድን ተሳትፈው አሸናፊዎች ሆነዋል። ኢናረኪቡና የዚ ሽልማት እዚ ሞ ብጣዕሚ መበረታትዒ እዩ ከምቲ ዝፍለጥ ኣብቲ ዝሓለፉ ሰለስተ ዓመታት ጥረት አድርገን ያገኘነው ሽልማት በመሆኑ የሚበረታታ ነው። ላለፉት ሶስት ዓመታት በእንዲህ አይነቱ የፈጠራ ውድድር ላይ ልንሳተፍ ይቅርና ከመደበኛ ትምህርታችንም ተስተጓጉለን ነበር። ወደ ትምህርት ቤት ከተመለስን በኋላም ከትምህርት ገበታ ርቀን ስለቆየን ወደ ፈጠራ ስራዎች ውድድር ቶሎ ለመግባት አስቸጋሪ ነበር። ሆኖም ትምህርት ቤታችን ከመደበኛ ትምህርቱ ጎን ለጎን ለፈጠራ ስራ እንድንንቀሳቀስ ሁኔታዎችን ስላመቻቸልን ተጠናክረን ገብተናል። በመሆኑ በሀገር አቀፍ ውድድር በቡድን አሸናፊ ለመሆን ችለናል። እነ ሳምራዊት ለውድድር ይዘው ያቀረቡት ማየት የተሳናቸው ወገኖች ያለአጋጅ ሲንቀሳቀሱ ከግጭት እንዲጠበቁ በድምፅ አስቀድሞ የሚያስታውቅ መነጽርና በትር በመስራት ነው። ኣብ ከባቢና ብዙሓት ዓይነ ስውራን ሰባት እስቲክ ብቻ ሒዞም ክንቀሳቀሱ ኢና ንርኢ። በአካባቢያችን ብዙ ማየት የተሳናቸው ሰዎች አሉ። በትር ብቻ ይዘው ሲንቀሳቀሱ፣ አለያም በሰው ታግዘው ሲሄዱ እናያለን። ይህ ሁኔታ ለፈጠራ ስራው አነሳስቶኛል። የሰራሁት መነጽርና በትር አልትራሶኒክ ሴንሰር የተገጠመለት ነው። በፊት ለፊታቸው እንቅፋት ወይም መሰናክል ሲያጋጠማቸው ድምፅ አውጥቶ ይነግራቸዋል። በፊታቸውና ደረታቸው አካባቢ እንቅፋት ሲኖር አስተውሎ ድምፅ የሚያወጣ መነጽር ነው። በትሩ ደግሞ ሲራመዱ ጉድጓድ፣ ግድግዳ፣ ድንጋይ ወይም ሌላ እንቅፋት ሲኖር ድምፅ አውጥቶ እንቅፋቱ እንዳለ ያሳውቃቸዋል። ቀላል መሳሪያዎችን በመጠቀም የሰራሁት ፈጠራ ነው። ሳምራዊት ይህን የፈጠራ ውጤቷን በማሻሻልና ለአጠቃቀም ይበልጥ ምቹ በማድረግ ለአገልግሎት ከዋለ በቅናሽ ዋጋ ማየት የተሳናቸው ሊጠቀሙበት እንደሚችሉ ተስፋዋን ትገልጻለች ቀለልት ምኳኖም ልሕግዝታ እዩ እዚ ፈጠራ እዚ ንቀጻሊ ዓብዩ ናብ ዕዳጋ ክውዕል ይህን ፈጠራ በቀላሉ ማዘጋጀት ስለሚቻል በቀጣይ ወደ ገበያ በቅናሽ ዋጋ ሊቀርብ ይችላል። ዓለም ከፍተኛ የቴክኖሎጂ ውጤትን ሲጠቀም የአካባቢያችን ማየት የተሳናቸው በትር ብቻ ይዘው እናያለን። በዓለም አቀፍ ደረጃ ያሉ ምርቶችን ለመጠቀም ቢፈልጉም አቅም ይጎላቸዋል። የኔ የፈጠራ ስራ ተግባራዊ ከሆነ ግን በቀላሉ እጃቸው የሚገባ ሊሆን ይችላል ትግራይን መነሻ አድርጎ ለሁለት ዓመታት የተካሄደው ጦርነት ብዙ የአካል ጉዳተኞች እንዲኖሩ ማድረጉን ያስገነዘበችው ሳምራዊት ጉዳተኞቹን የሚያግዙ የፈጠራ ውጤቶች ለማበጀት እንደምትሻ ምኞቷን ትገልጻለች። በቀጣይ በሚካሄደው ውድድርም በሁሉም ዘርፎች ለማሸነፍ እንደምትዘጋጅ አመልክታለች። ተሸላሚው ዊልያም ደግሞ ትምህርቱን ጠንክሮ በመማር በሮቦቶች በሚከናወነው የህዋ ሳይንስ ምርምር ውስጥ መሳተፍ እንደሚፈልግ ተምኔቱን ላይ ቆመዋል። ጀሚ ሮቦት ነገር ከልጅነቴ ጀምሮ ሮቦቶችን እወዳለሁ። የፈጠራ ስራም ደስታዬ ነው። በጦርነቱ በነበረው ከበባና መዘጋጋት ከመጽሐፍት፣ ከቪዲዮና ከአዋቂ ሰዎች እየጠየቁ ስለ ሮቦት ፕሮግራሞች ራሴን ሳስተምር ቆይቻለሁ። ኢንተርኔት በሌለበት ስለ ሮቦት መማር ይከብዳል። ፍላጎት ካለህ ግን አይገታህም። በቀጣይ በሮቦቶች በታገዘ የህዋ ምርምር ሥራ ውስጥ ለመሳተፍ እመኛለሁ። በመቀለ ከተማ የቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤትን የወከሉ ተማሪዎች በቡድን ያሸነፉበት የሳይንስ ቴክኖሎጂ ኢንጂነሪንግና ሂሳብ ማዕከል ውድድር ያዘጋጀው የትምህርት ሚኒስቴር ሲሆን በአዲስ አበባ ከተማ ከህዳር አምስት እስከ ሰባት ቀን ሁለት ሺ አስራ ስድስት ዓመተ ምህረት የተካሄደ ነበር። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለ። የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። እዛ አስተናግዳችሁ ያመሸሁት ሀብታም ስዩም ኤልያስ አስማረ ደግሞ በድምፅና ምስል ምህንድስ ነው አብሮን ነበረ። መልካም ምሽትላችሁ